Jedz Magic. አድማጮቻችን የዛሬው የውይይት መድረክ ተሳታፊዎቻችን፣ ዶክተር አክሎግ ቢራራ የቀድሞ የዓለም ባንክ ገዲብ የምጣኔ ሀብት አማካሪ ና ዶክተር ዮናስ ብሩ የቀድሞ የዓለም ባንክ ሉላዊ ምጣኔ ሀብት ንጽጽር ምክትል ስራ አስኪያጅ ናቸው። የውይይታችን አጀንዳም በኢትዮጵያ ና ዩናይትድ ስቴትስ መካከል ያለው አለም አቀፍ ግንኙነት በአሁኑ ወቅት በምን ሁኔታ ላይ ይገኛል? ምንስ መደረግ አለበት? የሚል ነው። ዶክተር ዮናስ ዩናይትድ ስቴትስ በአሁን ወቅት ፌዴራል መንግስቱ ጋር በወታደራዊ ግጭት ላይ ከሚገኘው ህውሀት ጎን ተሰልፋለች። ከኢትዮጵያ ጥቅም ይልቅ የህውሀትን እንደ ማስፈራሪያ መሳሪያ ወይም እንደ መደራደሪያ አድርጎ በመያዝ ጠቅላይ ሚኒስትር አብይ አህመድን መንግስት በእሷ ስር በቁጥጥር ስር ለማድረግ ትከጅላለች። ያ ነው ቁልፍ ችግሮች ብለው ሀሳብ የሚሰነዝሩ አሉ። የቻይናም አንዱ መግባት ቻይና ገፍቶ ለማውጣት ኢትዮጵያው ስትራቴጂ ጠቀሜታ ፖለቲካና ሴኪሪቲ ስለሆነ እነዚህ ናቸው ችግሮቹ፣ እና አድልታለች የሚሉ ወገኖች አሉ። በሌላ በኩል ደግሞ የህወሓት ጋር መወገን ሳይሆን ህዋትን እንደ መደራደሪያ በመጠቀም የኢትዮጵያ መንግስት ከአሜሪካ ጥቅም አስከባሪ እንዲሆን ወይም አስፈጻሚ እንዲሆን ካና ለመፍጠራይ ብቻ እንጂ ለህዋት አንድ ወገንተኛ በመሆን እና በመደገፍ አደለም። ህዋትም ለዩናይትድ ስቴትስ አዲስ ክስተት አደለም፣ ለ28 ዓመታት የሚያውቁት ነው። ቀደም ሲልም በስልጣን ላይ በነበረበት ወቅት ከቶንም ሲያወግዙት የነበረ ነው ብለው በሌላ በኩል የሚያነሱ ሰዎች አሉ። የእርሷ አተያይ እዚህ ላይ ምንድን ነው? አሁን የዘረዘርካቸው ነገሮች ሁሉ መሰረት አላቸው ብያላምንም አብራራለሁ። በመጀመሪያ ደረጃ ኢትዮጵያ ኢትዮጵያ በአሁኑ ጊዜ አሉ ከሚባሉ ጂኦፖለቲካል አገሮች ውስጥ አንዷ ነች። ያንን ኢትዮጵያ እንዴት ነው ተጠቅማ እራሷን ልታሳድግ የምትችልበት ከአንድ ወገን አሜሪካንንም ሳትወግን ቻይናንም ሳትወግን እንዴት ነው ብሎ ያንን ተንትኖ ለዛ ስትራቴጂ መፍትሄ ማውጣት የመንግስትና የኢትዮጵያን ኢንተሌክቹዋል ሀገርም ውስጥ ከሀገርም ውጭ ያሉት ዋና ተግባር መሆን አለበት። እኔ አሁን ያለንበት ሁኔታ ላይ ልንደርስ የቻልንበት የራሳችን የመንግስታችን ትልቅ ድክመት አለ። እሱ ላይ እመጣለሁ፣ ግን በመጀመሪያ ደረጃ እስቲ እንመርምር እያንዳንዱን። በመጀመሪያ ደረጃ አንዳንድ ሰዎች በግብፅ ምክንያት ነው ኢትዮጵያን እንደዚህ የሚያደርጉት ግብፅን ለመጥቀም ነው የሚሉት፣ ትክክል አይደለም። ምክንያቱም በትራምፕ ጊዜ በእርግጥ ብዙ ግፊት ያደርግብን ነበረ። ያንን ለምደው ግብፆቹ ባይደን እንደመጣ አንድ በልልን እነዚህን ሰዎች ብለው በቀረቡበት ጊዜ ይሄ የእናንተ ጉዳይ ነው፣ በእናንተና በኢትዮጵያ መካከል ጉዳይ ነው፣ አሜሪካ መግባት የለበትም በአፍሪካን ዩኒየን በኩል ፈጽሙ ብሎ ነው የገፋቸው። ስለዚህ ለግብፅ ብሎ ነው የሚለው ነገር በተለይ በአሁኑ በባይደን አድሚኒስትሬሽን ላይ ትክክል አይሆንም። በመጀመሪያ ደረጃ በሁለተኛ ደረጃ ይሄ የቻይና ጉዳይ ነው እንደዚህ የሚያደርጋቸው የሚለውም ትክክል አይደለም ዳታውን የተመለከትን እንደሆነ ብዙ እርዳታ በጣም ከፍተኛ እርዳታ ኢትዮጵያ ታገኝ የነበረው በህወሀት ጊዜ ነው ከቻይና ፕራይም ሚኒስተር አብይ ከመጣ ወዲህ እሱ ቀንሷል እንዲሁም የቻይና ኢትዮጵያ ላይ ኢንቨስት የምታደርግ የነበረው ቀንሷል እንጂ አልጨመረም አብይ ከመጣ በኋላ አብይ ከመጣ በኋላ የሆነው ምንድነው? ከዌስት የምናገኘው ከአሜሪካ ከዩሮፕ፣ ከወርል ባንክ፣ ከአይምኤፍ ያው ከአሜሪካ ጋር ከተገናኙት ኃይሎች ጋር የምናገኘው በጣም ጨምሮን የመጣው በመጀመሪያ ደረጃ። ስለዚህ ዌስቱን ወይም አሜሪካንን ወይም ዩሮፕን ይሄ ሰውዬ እኮ ወደ ቻይና ጋር ገባ የሚያሰኛቸው ምንም ነገር የለም። በሁለተኛ ደረጃ ደግሞ እየተመለከት ነው እንደሆነ ፕራይም ሚኒስተር አብይ ደጋግሞ ያለው ነገር ምንድን ነው? የቻይና ኢንቨስትመንት ይሄ ኖሌጅ ትራንስፈር ብዙ የለውም ሲመጡ ማናጀሮቻቸውንም ኢንጂነሮቻቸውንም ብዙ ጊዜ ሰራተኞቻቸውንም ይዘው ስለሚመጡ ሰርተው ይሄዳሉ እንጂ ከዛ እኛ የምንቀስመው የምንማርበት አይነት ሁኔታ አይፈጥርም። ሁለተኛ ደግሞ ቻይናዎቹ የሚያበድሩበት ራሱ የብድሩ ኢንትረስቱ ከፍተኛ ነው። የሚሰጡህም ጊዜ በጣም አጭር ነው፣ መለሰ እንድትከፍል በዛ በዛ በመሳሰለው ወደ ዌስት ነው እያየ ያለው የሚለው ኢትዮጵያም ውስጥ እሱ ብዙ ተናግሮታል። እዚህም አሜሪካንም ውስጥ ያሉ ጋዜጦች ብዙ ጊዜ ጽፈውበታል። ስለዚህ ወደ ቻይና እየሄደ ስላዩት እየፈሩ ነው የሚል ምንም ተጨባጭ የሆነ መረጃ ወይንም ምክንያት የላቸውም። በሶስተኛ ደረጃ የተመለከትን እንደሆነ በህወሓት ጊዜ የኢኮኖሚ አወቃቀራችንም ቢሆን ይሄ ዲቨሎፕመንታል ስቴት የሚሉት ወይንም የፖለቲካ አመሰራረታችን የሪቮሉሽናሪ ዴሞክራሲ የሚሉት የእሱም የሶሻሊስት የነበረ ነው። በህወሓት ጊዜ አሜሪካ ኢትዮጵያ በፍልስፍና ደረጃ በአመለካከት ደረጃ ወደ ሶሻሊስት አመለካከት ነበራት። አሁን አብይ ከመጣ በኋላ ጠቅላይ ሚኒስትር አብይ ከመጣ በኋላ ኢኮኖሚውንም ፕራይቬታይዝ በማድረግ ወደ ዌስት ነው ያዞረው፣ በፍልስፍና ወይም በአመለካከት ደረጃ ፖለቲካውንም ሊበራል ዴሞክራሲ ወደሚለውን ሄደው፣ ወደ አሜሪካኖቹ ነው ወይም ወደ ኢሮፕያኖቹ አመለካከት ነው ሄደው ስለዚህ አብይ ወደ ቻይና ሄደብን ብሎ በአመለካከት የሚሆን በኢንቨስትመንት አጠነካከር የሚሆን ያም ነገር የለም። ሶስተኛው ምንድን ነው የሚባለው? ህወሀትን መልሰው ማምጣት ይፈልጋሉ። ህወሀትን ካውንተር ባላንስ ማድረጊያ ይፈልጋሉ። ህወሀትን ራሱን አንጥተው ስልጣን ላይ አያስቀምጡም። የአብይን እንደ ልጓም እንደ መያዣ አድርገው ሊጠቀሙባቸው ይፈልጋሉ የሚለውን የተመለከትን እንደሆነ በመጀመሪያ ደረጃ ስናየው ህወሀት ስልጣን እንዲለቅ እያደረገው በኢትዮጵያ ህዝብ ነው። ቄሮ ነው። ፋኖ ነው እጀታ ነው፣ የመሳሰሉት ነው። ብዙ ደም ተከፍሎበት የመጣ ነፃነት ነው። ከእንትኖች ላይ ግን ቢሃይንድ ዘሲን ከኋላ ሆነው አሜሪካኖቹ ብዙ ይገፉ ነበረ ፒኤልኤፍ እንዲወድቅ ወይም የህወሀት መንግስት እንዲወድቅ ለምንድን ነው ያልን እንደሆነ ለሀያ ሰባት ዓመት ያችን አገር በመሳሪያም ይሁን በግድያም ይሁን በማስፈራራትም ይሁን በማሰርም ይሁን በቶርቸርም ይሁን ህዝቡን ጸጥ አድርገው ስታቢሊቲ ነበረ። በኋላ ግን ከ2015 ጀምሮ ያንን ስታቢሊቲ ለሪጅኑ መስጠት እንዳቃታቸው ሲያዩ እነዚህ ሰዎች እዚህ ቦታ ላይ መቀመጥ የለባቸውም፣ ችግር ሊያመጡ ይችላሉ፣ አገሪቷ በእነሱ ምክንያት ልትፈርስ ትችላለች ከሚለው ነው የነ አብይን ወደዚህ መምጣት ከኋላም ሆኖ ይደግፉ የነበረው። ከዛም ህወሀት ትግራይ ሄደው በአንድ ጊዜ ኩዴታ ለማካሄድ በጦርነት ለመጀመር ግር በሚያደርጉበት ጊዜ የአሜሪካን አምባሳደር መቀሌ ድረስ ሄዶ ነው እንደዚህ ብታደርጉ የአሜሪካ መንግስት ራሱ ኢንቮልቭድ ይሆናል፣ አርፋችሁ ተቀመጡ ብለው የዛን ሰሞን የነ ህወሀት ጋዜጠኞች፣ የነ ህወሀት ባለስልጣኖች እንዴት አሜሪካንን ይጨፈጭፉ እንደነበር እናውቃለን። በሁለተኛ ደረጃ ደግሞ አሁን ከወጣ በኋላ እነሱ እንደ ካውንተር ባላንስ ሊጠቀሙበት ይፈልጋሉ የሚለውን ለማሰብ በጣም አስቸጋሪ ነው። ምክንያቱም ህወሀት በኢትዮጵያ ውስጥ በጠቅላላ ምናልባትም ከትግራይ ውጪ በኦሮሞም፣ በአማረም፣ በሶማሌም በአፋርም፣ ጠቅላላ ከጥግ እስከ ጥግ የተጠላ መንግስት፣ የተጠላ ሀይል እንደሆነ ያውቃሉ። እሱን ይዘው በሱ ላይ ተመርኩዘው ኢትዮጵያን እንደምንፈልጋት እናደረጋለን ለማለት የሚያመች ሁኔታ የላቸውም። የኔ መነሻዬ ምንድን ነው? አሜሪካኖቹ የሚፈልጉት ስትራቴጂክ የሆን ቦታ ስለሆነን፣ ጂኦፖለቲካሊ በጣም አስፈላጊ ናቸው ከሚባሉት ሀገሮች ውስጥ አንዱ ስለሆንን ይሄ ሀገር እንዳይፈርስ ይሄ ሀገር አንስቴብል እንዳይሆን ፍላጎት አላቸው። ከዛ በኋላ ለምንድን ነው ይሄ ጸረ ኢትዮጵያ የሚመስል ፕሮ ህወሀት የሚመስል የሚያሳዩት ባለፈው አንድ አመት ጦርነቱ ከተጀመረ በኋላ ለምንድን ነው የሚለውን ስናይ ለሱ ሌሎች ማብራሪያዎች ሊኖሩ ይችላሉ። እሱን በኋላ ላይ ልመለስበት እችላለሁኝ። ግን በመሰረታዊ ደረጃ የተመለከትን እንደሆነ በብዛት የኢትዮጵያው በሊሂቃኑም ደረጃ ይሁን በወጣቱም ደረጃ ይሁን በመንግስትም አካባቢ አሁን የምናያቸው ነገሮች በግብፅ ምክንያት በቻይና ምክንያት ህወሀትን ስልጣን ላይ ለማምጣት ፍላጎት የሚለው ነገሩ ሁሉ መነሻቸው ትክክል አይደለም የሚል ነው። የኔ ብዙም የጻፍኩት በዛ ነው። ያ ማለት ግን እስካሁን ያደርጉ የነበረው ትክክል ነው ወይ ማለት አይደለም። ብዙ ጊዜ በሱም ላይ ብዙ ጽፌ ያለሁኝ የሚያደርጉት ነገር እንዲሁም ቲፒኤልኤፍን ህወሀትን የልብ ልብ የሚሰጥ ነው። ያ ለምን ተፈጠረ የሚለውን ነው እኛ መመርመር ያለብን የሚል ነው። የዶክተር አክሎግ ዩናይትድ ስቴትስ ቀደም ሲል በእርሶ አንደበት እንደተገለጸው በዶክተር ዮናስም እንደዚሁ ኢትዮጵያ በጣም አስፈላጊ ስትራቴጂካዊ የሆነች ሀገር ነች የሚለው ነገር ላይ ስምምነት አለ። ያ ከሆነ የአሜሪካ ብሔራዊ ጥቅሞች የሚከበሩበት ነው ማለት ነው። አሜሪካ ጥቅሞቿ የሚከበርበት የኢትዮጵያ መንግስት መቆምና ሰላምና መረጋጋት መስፈን ከሆነ በዛ ተጻራሪ የሆነ ያንን ጥቅሞቿን የሚከላ ነገር ትሰራለች ብሎ ለማመን የሚያስችለው በምን ምክ ምክንያት ነው? አሁን ዶክተር ዮናስ እንዳሉትስ ህወሓትን የሚደግፍ የሚመስል ወይም ህወሓትን ደግፎ በማስፈራሪነት ይዞ ወይም በልጓምነት ይዞ የአብይን መንግስት ላይ ጫና ለማሳደር ነው የሚል መሰል ነገሮች እየተሰሩ አሉ የሚባሉት ነገሮች እርስ በርሳቸው የሚጋጩ አይሆንም ወይ? አሁን አሜሪካ ይዛ የሳየችው አቋም ላይ ለመድረስ ግድ የተሰኘችው ከምን አኳየ ነው ይላሉ በእርሷ አይ ቲንክ የምንስማማበት አበይት ጉዳይ ኢትዮጵያ ስትራቴጂክ መሆኗን ተስማምተናል። ምንም የሚያከራክር አይደለም። ራሱ ጂኦፖለቲካል ፖዚሽኗ ታሪኳ ይመሰክራል። ደግሞ ተስፋ ያላት ሀገር ናት። ስተቢሊቲ ቢኖር፣ እርጋታ ቢኖር ኢትዮጵያ በፍጥነት ለማድረግ የምትችል ሀገር መሆኗን በጽሁፎች በተደጋጋሚ ከድሮ ጀምሮ ስምራምረው የቆየው ስለሆነ ምንም የሚያከራክር አይደለም። ከራካሪ የሆነው አሜሪካ ህወሓትን ይደግፋል አይደግፍም? የሚለው በመስፈርት እንያቸው ወይ፣ ኢምፕሊሲት ኤክስፕሊሲት፣ በይፋ ወይም በድብቅ የሚለውን እስቲ የሚከራከርበት። ጦርነቱ ማንነው የጀመረው? ህወሓት ነው። ጦርነቱ የተካሄደው በማን ላይ ነው? በኢትዮጵያ የሰሜን እዝ ላይ ነው። እርቂት የተካሄደ በየት ነው? በማይካድራ ነው። አምነስቲ ኢንተርናሽናል በቅርብ ያወጣውን ዘገባ ተመልክቼዋለሁ። እንግዲህ እኔ አማራ በመሆኔ አይደለም። እኔ ጎንደሬ ነኝ፣ አማራ ነኝ። ይህን ማንም ሊነጥቀኝ አይችልም፣ ግን ከሁሉ በላይ ኢትዮጵያዊ ነኝ። ከሁሉ በላይ ደግሞ ሰብአዊ ፍጡር ነኝ። እኔ አምባሳደር ታየን እጅግ በጣም አደንቀዋለሁ። የማደንቅበት ምክንያት ኢትዮጵያን ሲንጉላርሊ ዲፌንድ እያደረጉ ከሚከራከሩ ኢትዮጵያውያን መካከል አንዱ እሳቸው ናቸው። በአንድ አገር የውስጥ ጣልቃ ገብቶ የአሜሪካ መንግስት አስራ አንድ ጊዜ ወደተባበሩት ተባበሩት መንግስታት ደህንነት መስሪያ ቤት የሄደበት መሰረታዊ ምክንያት ምንድን ነው? ኢትዮጵያ እንዳትፈራረስ ከሆነ ኢትዮጵያ እንዳትፈራረስ ለማድረግ የሚችሉት ኢትዮጵያውያን ናቸው እንጂ አሜሪካ አይደለም። በመጀመሪያ ደረጃ ኢትዮጵያውያን ተባብረው ነው ይህችን ሀገር፣ ታሪካዊ ሀገር ያቆዩን። ነጮች አይደሉም፣ ፈረንጆች አይደሉም፣ አሜሪካኖች አይደሉም። ስለዚህ አሜሪካኖች ለምንድን ነው በተደጋጋሚ በትግራይ ውስጥ እጅግ በጣም የሚዘገንን እልቂት እየተካሄደ ነው። እዚህ ሪስፖንሲቢሊቲ ቱ ፕሮቴክት የሚለው ሰማንታ ፓወር ዲዛይን ያደረገችው እንትን በሊቢያ ያልሰራ፣ በኢራቅ ያልሰራ፣ በአፍጋኒስታን ያልሰራ በኢትዮጵያ ውስጥ ይሰራል ተብሎ ለምን አቀረቡት ብዬ ጠይቃለሁ። ስለዚህ አሜሪካኖች በቀጥታ ይሁን በተዘዋዋሪ እኔ ስመለከተው በመሬት ላይ ያለውንን በምመራመርበት ጊዜ አሜሪካኖች በግልጽም ይሁን በግልጽ አይሁን ድጋፋቸው ለማን ነው ብለን ብጠይቅ ሁለት ኃይሎች ናቸው ያሉት በኢትዮጵያ ውስጥ። ሁለት ኃይሎች ማለት ተቀናቃይ ኃይሎች ማለት ነው። በአጠቃላይ በህወሓት የሚመሩ ኦነግን ጨምሮ የቤንሻንጉል ነፃ አውጪ ግንባርን ጨምሮ ሌሎችም አሉ። ዘጠኝ አሁን በቅርብ ጊዜ ዋሽንግተን ዲሲ ተሰብስበው እኛ ተጣምረናል፣ የምንቃወመው የኢትዮጵያ መንግስት ነው፣ የሽግግር መንግስት እንፈልጋለን የሚሉ ኃይሎች የተሰበሰቡት ዋሽንግተን ዲሲ ነው። ዋሽንግተን ዲሲ ሲሰበሰቡ ባይደን ፈቅረውላቸው ነው አይደለም የሚለው አይደለም የሚያከራከረ። መንፈሱ ስፒሪቱ ምንድን ነው? ምን ያመለክታል ብለን መጠየቅ ይኖርብናል። ስለዚህ ይሄ የችግሩ መስፈርት አውጥተን ችግሩን የፈጠረው ማን ነው? ችግሩን በቀጣይነት እንዲካሄድ ያደረገው ማን ነው? ከውጭ መንግስታት ጋር ኢትዮጵያን ከሚጠሉ መንግስታት ጋር ለምስ ወገንተኛ ሆኖ የውክልና ጦርነት የሚያካሄድ ማን ነው ብለን መጠየቅ ይኖርብናል። አሜሪካኖች ይህን ያውቃሉ። ካወቁት ለምንድን ነው እንጂ ህወሀትን የማያወግዙት ብዬ ጠይቃለሁ። ማውገዝ ማለት ደግሞ እንዲሁ አይ ከአፋር ክልል ውጡ፣ ከአማራ ክልል ውጡ ማለት ብቻ አይደለም። ጦርነቱን የጀመርከው አንተ ነው። የኢትዮጵያ መንግስት ሌጂቲሜት የሆነ መንግስት ነው። አሁን በቅርብ ጊዜ ጥሩነቱ ምንድን ነው ፌልትማንም ከመሄዳቸው በፊት ብሊንከንም ከሄዱ በኋላ በአፍሪካ ምድር ላይ እየተናገሩት እየተመረጠ መንግስት አለ። ዶክተር አብይ ተመርጠዋል። እውቅና ያለው ሌጅትመት የሆነ መንግስት አለው ማለታቸው ጥሩ ነው። ኦኬ። ይህን ካሉ በኋላ ታዲያ ችግሩ እንዲፈታ ቁልፉ እኮ ችግሩ ከመፍታቱ ላይ ነው አደለም። ችግሩን ከመፍታቱ ላይ ከሆነ ዩሃብ ቱ ኮል አጥፊው አንተ ነህ ብሎ ተናግሮ ሉክ ይህ አጥፊው ጥፋቱ የጀመረው ከአንተ ነው ብሎ ህዋትን እንትን ካሉ በኋላ አይ መውጫ ቀዳዳ ግን ያስፈልጋል የሚለውን እኔ አስተናግዳለሁ። እርቅና ሰላም የሚባለውን አስተናግዳለሁ። ነገር ግን በመጀመሪያ መቀመጫ እንዳለችው ዝንጀሮ መጀመሪያ ኢትዮጵያ ከመፈራረስ መዳን አለባት። ከመፈራረስ ለማዳን ደግሞ የሚሰጡት ሲግናሎች የመገናኛ ብዙሃንን እንመልከት። የአሜሪካ መንግስት የሚልከው መልእክት ብቻ አይደለም እየጎዳን ያለው፣ ሲኤንኤን የሚያወጣው፣ ቢቢሲ የሚያወጣው ዋሽንግተን ፖስት የሚያወጣው ኒውዮርክ ታይምስ የሚያወጣው ብሉምበርግ የሚያወጣው ፎሪን ፖሊሲ የሚያወጣቸውን እንትኖች እናያቸው፣ ዘገባዎች እናያቸው። ዋይ ለምን ብለን መጠየቅ ይኖርብናል። አሜሪካኖች የሚያስቡት ለኢትዮጵያ ነው ከተባለ፣ ለኢትዮጵያ ካስቡ ኢትዮጵያን እያፈረሱ ኢትዮጵያንን ለማዳን አይችሉም። ማፍረስ ምን ማለት ነው? በቀጥታ እኮ ወረራ አይደለም፣ ያማ ቀርቷል። ኮሎኒያሊዝም ዝጎን የሚያደፋፍሩ ምልክቶች አሉ ይህንን የሚያደፋፍሩ ምልክቶች ይሰጣሉ አይሰጡም? የሚለው ጥያቄ ነው ዋናው ኮር ጥያቄ። ሁለተኛ እንግዲህ ወዳጅነቱ የተሰጠውን እርዳታ መረጃው ሁሉ የሚያመለክተን ለኢትዮጵያ ድጋፍ ከሚሰጡ ሀገሮች መካከል የመጀመሪያውን ደረጃ ይዛ የቆየችው አሜሪካ ናት። በዚያ በኩል የአሜሪካ መንግሥት ምስጋና ይገባዋል። ዓለም ባንክም እንዲያበድር የሚያንቀሳቅሱትና እነሱ ናቸው። አይኤምኤፍም እንደዚሁ ዩኤንዲፒም እንደዚሁ። ይህን ካልኩ በኋላ ግን የአንድ ሀገር ሕልውናና እርዳታ ሊመጣጠኑ አይችሉም። አገር ከሌለ እርዳታ ምንም ዋጋ የለውም። ስለዚህ በዚህ አንጻር አሜሪካኖች አይ ኢትዮጵያ እንድትፈራረስ አንፈልግም ካሉ መቀበል ያለባቸው ኢትዮጵያን ከመፈራረስ ሊያድናት የሚችለው የኢትዮጵያ ሕዝብ ብቻ ነው የሚለውን ይቀበሉ። ከኢትዮጵያ ጋር ያለን ወዳጅነት እንዲቀጥል እንፈልጋለን ካሉ ለምንድነው አጓ ካንስል ያደረጉባት ለኢትዮጵያ ብለን መጠየቅ ይኖርብናል። እቀባው ለምን አስፈለገ እቀባ የተካሄደው እኮ በህወሓት ላይ አይደለም። እቀባ የተካሄደ አንድ በኤርትራ መንግስት ሁለት በኢትዮጵያ መንግስት። ይሄ ለምን ተደረገ ብለን መጠየቅ ይኖርብናል። የሚለውን ለማጠናከር ፈልጋለሁ። ጨርሻለሁ። ቀደም ሲል ዶክተር አክሎግ እንዳነሱት የአምነስቲ ኢንተርናሽናል የማይካድራውንም ሆነ አሁን በቅርብ በሰሞኑም እንደዚሁ ባወጡት መግለጫ ላይ በጎደር አካባቢ ተካሄዱትን ሰብአዊ መብት ጥሰቶች እንደ ምሳሌ ነቅሰው አንስተዋል። በሌላም በኩል እነዚሁ የሰብአዊ መብት ድርጅቶች ሂውማን ራይትስን ጨምሮ እንደዚሁም በኢትዮጵያ ጠቅላይ ዓቃቤ ህግም ጭምር በኢትዮጵያ መንግስት ወገን በኩልም የተፈጸሙ ወንጀሎች እንዳሉ ተነስተዋል። በቁጥራቸው ከፍና ዝቅ የማለቱ ጉዳይ ነው ልዩነቱ። ያንንስ ይቀበላሉ። በዛ በኩልም ያለውን ነገር ትክክል እንዳለን ያውግዛሉ። በዛ በኩል ያለውን አዎ፣ ቅድም እንዳልኩ እኮ ያን አካባቢ የአማራው ህዝብ፣ የአፋሩ ህዝብ ከትግራይ ህዝብ ጋራ የወሰን ብቻ ሳይሆን የባህል፣ የጋብቻ፣ የሃይማኖት ግንኙነት ያለው ህዝብ ነው። ማንኛውም እልቂት በማንም ወገን በኢትዮጵያ ወታደራዊ ኃይል ይሁን በኤርትራ ወይም ደግሞ በአማራ ልዩ ኃይል ወይም ደግሞ በህወሓት የሚካሄደውን እልቂት አወግዛለሁ ሙሉ በሙሉ። ማንም ኢትዮጵያዊ የእኛ እህቶች እኮ ናቸው የሚደፈሩት። የእኛ እናቶች እኮ ናቸው የሚደፈሩት። የሚያልቁት እኮ የእኛ ወጣት ልጆቻችን እኮ ናቸው። የእኔ ልጅ ልጆች ሊሆኑ ይችላሉ። እነዚህ ለምን ይሞታሉ ብዬ ጠይቃለሁ። ስለዚህ እሱማ መወገዝ አለበት። ሁሉም አጋር የሆነ ሁሉ አካውንተብሊቲ በኃላፊነት መጠየቅ ይኖርበታል። ግዴታ ነው። ሌላው በእርግጥ አግዋን አንስተዋል። አሁን አግዋ ጃንዋሪ ላይ ነው። በእርግጥ በሩ ሙሉ በሙሉ አልተዘጋም፣ እንደዚሁ ገርበብ አድርገው ነው ያሉት። በዛ ወቅት ምናልባት ከኢትዮጵያ መንግስት፣ በአሜሪካ በኩል ሊያስተካክል የሚገቡ ነገሮችን ካስተካከለ ቀጣይ ሊሆን ይችላል የሚል ሳቤም አለ። ምናልባት ያም በሩ ገና ሙሉ በሙሉ የተዘጋ አይደለም። አድማጮቻችን፣ የዛሬው የውይይት መድረክ አጀንዳ የነበረው የኢትዮጵያ እና የዩናይትድ ስቴትስን ዓለም አቀፍ ግንኙነት ለማሻሻል ሲልም የላቀ ደረጃ ላይ ለማድረስ ምን መደረግ አለበት የሚል ነበር። የውይይቱ ተሳታፊዎች ዶክተር አክሎግ ቢራራ የቀድሞው የዓለም ባንክ ገዲብ የምጣኔ ሀብት አማካሪ እና ዶክተር ዮናስ ብሩ የቀድሞው የዓለም ባንክ ሉላዊ ምጣኔ ሀብት ንጽጽር ምክትል ስራ አስኪያጅ ናቸው። ስለ ተሳትፈው እናመሰግናለን። እኛም እናመሰግናለን።